ወዳጂ እግዚአብሔር እውነትን ወደ ልብህ ሲልክ አሜን በል በነፍስ በነፍስ እግዚአብሔር የማምለጫ ጎዳናዎችን ሁሉ ሲጠቁምህ አሜን በል በነፍስ። እነዚህ ሁሉ ምልከታዎች ናቸው። አንዳንድ ጊዜ ሳይገባን ወይንም የገባን መስሎን ራሳችንን ያስቀመጥንበት ስፍራ አለ። ከዚህ ስፍራ እንድንንቀሳቀስ አሁን የእግዚአብሔር ጥሪ ወደ ልባችን መጥቷል። እውነት ነው ይሄ ምስክርነት። አሁን ወደምፈልገው ቁም ነገር ልምራችሁ። የመማጸኛ ከተማ አሁን በአዲስ ኪዳን ነው ያለ ነው። በምህረት ዘመን ነው ያለ ነው። ማህተሙ ተፈቷል። መጻፉ ተዘርግቷል። ስለ ሁላችንም ያለው ጽድቅ በእውነተኛው ሊቀ ካህናችን በኢየሱስ ክርስቶስ በኩል ተነበዋል። ስለዚህ በተወደደች የጌታ ዓመት ያለን እኛ የመማጸኛ ከተማ የምንላት ማንን ይሆን? ማንን ነው? የትኛዋን ነው? እስኪ ነገሩኝ ወዳጆቼ። ለእኔ ለእኔ የመማጸኛ ከተማ ድንግል ማርያም፣ የኢየሱስ ክርስቶስ እናት፣ የበጉ ዙፋን። ወዳጄ ጆሮህን አትዝግህ፣ ወዳጄ ልብህን አትቆልፍ። ለሚናገረው እምቢህ እንዳትሉ ተብሎ ተጽፈዋል። ከዚህ እውነት ወደ የት ፈቀቅ እንላለን? እስከ የሚያሳምን ነገር እናምጣ፣ እውነትንም እንነጋገር። እግዚአብሔር በረዳንና በገለጠልን መጠን ሁሉ ለመግባባት እንሞክር። ጉዳዩ ከመለኮታዊው ቃል ጋር ወይንስ ከሰዎች ጋር? ጸባችንና ትግሉ ከማን ጋር ይሆን? እስኪ እኔ አንድ የመጻፍን እውነት ልንገራችሁ። መዝሙረኛው ዳዊት በመዝሙር ሰማንያ ስድስት ቁጥር ሦስት ላይ እንዲህ የሚል ቃል ተናግሯል። የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል ነው ያለ። የእግዚአብሔር ከተማ ያላት ለጊዜው ኢየሩሳሌምን መናገሻይቱ ጽዮን፣ ለፍጻሜው ግን ለበጉ ዙፋን፣ ለአማናዊቷ የእግዚአብሔር ከተማ ለድንግል ማርያም። በኢየሩሳሌም ጌታ ቢያደርግ እኮ በመንፈስ ነው። በድንግል ማርያም ላይ ቢያደርግ ግን በአካል ነው። እህን ልዩነት ይግባ። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው እግዚአብሔር ቃል ለሁሉም ግልጽ ነው። በስድስተኛ ወር ገብርኤል መልአክ ወደ ናዝሬት፣ ወደ ገሊላ፣ ወደ አንዲት ድንግል ለዮሴፍ ወደ ታጨች ወደ እርሷ መጣ ይላል መጽሐፍ ቅዱስ። ከዚህ በኋላ እግዚአብሔር ካንቺ ጋር ነው፣ ጸጋ የሞላብሽ ሆይ ደስ ይበልሽ፣ ትጸንሻለሽ፣ ትወልጃለሽ ወንድ ልጅ፣ ስሙንም ኢየሱስ ትያዋለሽ አለ። የመጀመሪያው ከወንጌላዊ ነው። ቅዱስ ገብርኤል ኢየሱስን ለዓለም የገለጠ ያስተዋወቀ፣ ይሄም ስም ከሰማይ የመጣ ስም ነው ከዛ በፊት ከዛም በኋላ በዚህ ስም የተጠራ የለም። ሰዎች ሁሉ ይድኑበት ዘንድ የተሰጣቸው ልዩ ስም ኢየሱስ፣ ትይዋለሽ አላት። እሷ ጥያቄ ጠየቀች። ወንድ አላውቅም። ወንድ ስለማላውቅ እንዴት ይሆን? ስለማላውቅ ወደፊትም ላለማወቅ ዘግታለች አይምሮዋን ወንድ ስለማላውቅ እንዴት ይሆንልኛል? ከአንቺ የሚጸነሰው በመንፈስ ቅዱስ ነው። ለእግዚአብሔር የሚሳነው ነገር የለም አላት። ይሄን ቃል ታምናለች። ሥላሴ ለአብርሃም ለሳራ እንዲህ ብለዋታል፣ ለእግዚአብሔር የሚሳነው ነገር የለም አሜን፣ ይሁን ብለው ደግሞ ይስሐቅም ጸንሰዋል። ይህን ታሪክ ታውቃለች። ለእግዚአብሔር የሚሳነው ነገር የለም ሲላት እንደ ቃል ይሁንልኝ። ያን ቀን አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በማህጸኑ አደረ። መጽሐፉ ይሄንን ነው የሚናገረው። ከዚህ በኋላ ዘመድሽ ኤልሳቤጥ ጸንሳለች ብሎ መልአኩ ስለ ነገራት ተነስታ ወጣች። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማይ ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች ይላል። ተመልከቱ፣ በመንፈስ የተሞላ ሰው የሚናገረውን ንግግር። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ማን ነገራት? ድንግል ማርያም የጌታ የኢየሱስ ክርስቶስ እናት መሆኗን ማን ነገራት? መንፈስ ቅዱስ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ይላል። ያ ሰላምታ የእውነት ሰላምታ ነው። ጽንስ ያዘለላልከው የእውነት ሰላምታ የድንግል ማርያም ሰላምታ መለኮት የተዋሃደው ሰላምታ ፍጹም የሆነ እውነት ያ ሰላምታ ነው። በደስታ እንድትሞላ ያደረጋት እኛን ሰላምታ እዩት፣ እዩት ተመልከቱት። የውሸት ሁሉ ነገር የውሸት። ባላገር እያለን ከነላባችንም ቢሆን ከነምናችን እንሳሳማለን፣ ሰላምታ እንለዋወጣለን። የፍቅር ነው፣ ወንድማዊ ፍቅር፣ እህታዊ ፍቅር። ወደ ከተማ ሲመጣ ይቀየራል ሁሉም ነገር። የከተማ ሰዎች ሲሳሳም አይታችኋል? ሚነካካው ጉንጫቸውን ወይ ትከሻቸው። ሙዚቃ አለ ከንፈራቸው ላይ ሚባባሉት ውሸት እኮ ነው። የእውነት እንዲሆን እግዚአብሔር ይርዳን። ፍቅራችን የእውነት ሰላምታችን የእውነት። የእውነት ሰላምታ እንዲህ ሰው ይቀይራል። ኢየሱስ ክርስቶስ በተዘጋው ቤት ገባው ሰላም ለእናንተ ይሆን አለ። ሰላምታው ፈውስ ነበረው ፍራቱን የሚያረቅ እናቱ ሰላም ስትል የእውነት ነው ሰላም የምትለው ለዛ ነው መንፈስ ቅዱስ የተሞላችው ሴት ኤልሳቤጥ የጌታዬ እናት ያለችው ቅዱስ ገብርኤል ከሰማይ መሰከረ የሰማይ ሠራዊትን ወክሎ ኤልሳቤጥ በምድር መሰከረች ምድራውያንን ሁሉ ወክላ ከዚህ በኋላ ነፍሴ ጌታዬን ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባራይቱን ውርደት ተመልክቷልና እንሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሚሆን እርሱ በእኔ ታላቅ ሥራን አድርጓልና ስሙ ቅዱስ ነው። ምሕረቱ ለሚፈሩት እስከ ትውልድ ትውልድ ነው። በክንዶ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗቸዋል። ገዢዎችን ከዙፋናቸው አዋርዷቸዋል፣ ትሑታንንም ከፍ ከፍ አድርጓል፣ የተራቡትንም በበጎ ነገር አጥግቧል እያለች ድንግል ማርያም ፈጣሪን መባረክ ማመስገን ጀመረች። ይሄ ምስክርነት አለ። ወደ ዳዊት ልመልሳችሁ። ዳዊት በመዝሙር 86 ቁጥር 3 ላይ የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። እግዚአብሔር ከተማ ያለው ለጊዜው ኢየሩሳሌምን ለፍጻሜው ደግሞ አማናዊቷን ኢየሩሳሌም ሰውና እግዚአብሔር የታረቁባት እውነተኛዋን የሰላም ከተማ እረኞችና መላእክት አብረው የዘመሩባትን የእግዚአብሔር ከተማ ድንግል ማርያምን ነው። እግዚአብሔር ከተማ ሆይ አላት። ማህፀኗን አለም አድርጎ ጌቷን ኖሮባታላ ከርሷ ከእርሷ ተወልዶ አላ ዙፋኑን ዘርግቶባታል። የእግዚአብሔር ከተማ ሆይ ለድንግል ማርያም በእውነት ይህ ቃል ይሰራል። በአንቺ የተከበረ ነገር ይባላል። ምንድነው ይሄ የተከበረ ነገር? ፍጡርን ሳይሆን ፈጣሪን መውለዷ ነው። ነቢይን ሳይሆን የነቢያትን አምላክ ኢየሱስ ክርስቶስን መውለዷ፣ በድንግልና ጸንሳ በድንግልና መውለዷ። ይሄ የተከበረ ነገር ነው። ከአእምሮ በላይ ነው። አንዳንድ ጊዜ ጭቅጭቅ የምንገጥመው ለምን ይመስላችኋል? እኛ አልገባንም ይሄ ምስጥር ፈጣሪን ከወለደች በኋላ ኢየሱስ ክርስቶስን ከወለደች በኋላ ሌሎች ልጆች ወልዳለች የሚሉ አሉ። ባልታ ነው ወይንም ደግሞ የእግዚአብሔርን ሐሳብ እጁ ያደረገችውን አልተረዱም። አለያም እንደ አሕዛብ መጽሐፍ ቅዱስን በጥሬው ነው የሚያነቡት። በጥሬው ምናልባት እዛ ማቴዎስ ወንጌል ላይ ወንድሞቹ ይላቸዋል እነ ዮሳ፣ እነ ስሞን፣ እነ ይሁዳን ይህን ቃል የይዙና ከእሱ ሌላ ወልዳለች አብረው ስላደጉ መጽሐፍ ቅዱስ ወንድሞቹ ስለሚል እነሱ ዮሴፍ እጮኛ ሲባል የሚስሉት በገባቸው መንገር ነው። እጮኛ የሚለውን ቃል ለበዓል ዝም ብለን ከሰጠነው አይከብድም። እጩ መኮንን ሲባል አሁን መኮንኖችን ያገባ ማለት ነው። የቀበሌ እጩ ከተባለ ቀበሌውን ያገባል ማለት ነው። ያሰው ይሄ እኮ አማርኛ ነው፣ ሚስጥር አይደለም። ቀላሉ ነገር እንዴት አይገባልም? አሕዛብም እንዲሁ በጥሬ መጽሐፍን ስለሚያነቡ ነው ኢየሱስ ክርስቶስ ነቢይ እንጂ አምላክ አይደለም የሚሉት እኛም እነሱ በቆሙበት አንግል ብናይ ኖሮ ንሳሳት ነበረ። ስለዚህ ከስህተት ለመመለስ ፊደል ይገላል፣ መንፈስ ግን ያድናል ነው የሚለው መጽሐፍ። ኢየሱስ ክርስቶስን ከመውለዷ በፊት ወለደችም፣ በኋላ ድንግል ማርያም አልወለደችም። ደግሞ በሚስጥር ሌሎች ልጆች አሏት ቢባልኮ ያስኬዳል። እኛ ሁሉ የማን ልጆች ነን? እሷ ልጆች ነን። ስሙ የተባረከ ይሆን። ስለዚህ የመማፀኛ ከተማ እንላታለን። ድንግል ማርያምን የመማፀኛ ከተማ ለምንድን ነው እንደዚህ የምንላት? ምንድን ነው ሚስጥሩ? ምንድነው ምክንያቱ? ከዛ በፊት ግን እኔ አንድ ጥያቄ መጠየቅ ፈልጋለሁ። ፕሮቴስታንት ፓስተሮች፣ ወንድሞችን፣ አገልጋዮችን ብዙ ጊዜ ለአገልግሎት ስንቆም ብዙ ሴቶችን ጠቅሰናል መጽሐፍ ቅዱስ ውስጥ የሚያስገርም ስራ የሰሩ የአምላካችን ማዳን የተገለጠባቸው ደጋግ ሴቶች አሉ። ስለ እነሱ ሰብከናል። ስለ አብርሃም ሚስት ስለ ሳራ፣ ስለ እነ ዲቦራ፣ ስለ ሳሙኤልና ስለ ሃና፣ ስለ ባለ ከበሮዋ ስለ ማርያም፣ ደግሞም በሐዲስ ኪዳን ስላሉት ስለ እነ ሃና፣ ስለ እነ ልድያ፣ ስለ እነ ማርያምና ስለ ማርታ፣ ደግሞም አስራ ሁለት ዓመት ሙሉ ደም ስለሚፈሳት ያቺ ምስኪን ሴት ስለ ሁሉ በጉልበት፣ በኃይል፣ በሥልጣን ሰብከናል። ይህን አንረሳው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናት ትውልድ ሁሉ ብፅዕት ይሉኛል ብላ ስለመሰከረችው ቅድስት ሴት ስንት ጊዜ ሰብከን ይሆን? ለምን ያህል ጊዜ ተናግረን ይሆን? እንፈራለን እኮ። እዛም ቤት ፍርሃት አለ። ይሄ ስብከት የኦርቶዶክሳውያኑ ነው። ይሄ አገልጋይ ከማን ጋር ውሏል? ስለዚህ በቤተ ክርስቲያን ሽማግሌዎች ይመርመር የሚል ቅጣት እንዳንቀጣ እንፈራለን። ስለዚህ እናልፈዋለን፣ ዝም ብለን ላይ ላይ። እውነት ከሆነ ወዳጅ የገለጠው እባክህ ግለጠው። ሁልጊዜ ጊዜ እግዚአብሔርን ሐሳብ እያስተናገርን እንለፍ እንጂ ወይንም ኦርቶዶክሳውያኑ ስለሚጠሩት እኛ አንጠራ? ድንግል ማርያምን ስም ማን ይቀርበናል? እስኪ ንገሩን። ዲቦራ ድንግል ማርያም ለጌታ ማን ይቀርባል እስኪ ነገሮኝ ልዲያ ድንግል ማርያም ለምንድነው ልባችን እምቢ ያለን እባካችሁ እግዚአብሔርን ሐሳብ ብቻ እያገለገልን ወደፊት እንጓዝ ሁሉን እንደ አግባቡ ደግሞ አሉባልታ ጠላሁ እኔ እኚህ ኦርቶዶክሳውያን ማርያምን ነው የሚያመልኩት አሉባልታ ጠላሁ አልኳችሁ እኮ አእምሮ የሌለው አለ እንዴ አንድም ቀን እቺ ቤተክርስቲያን ድንግል ማርያምን አምልካ አታውቅም። ሁሌም የምታመልከው ኢየሱስ ክርስቶስን ነው። ለድንግል ማርያም ያላት ፍቅር ግን ልዩ ነው፣ ክብሯ ልዩ ነው። ለዚህ አሉባልታ ጠላሁ። የሚገባውን ክብር እንድንሰጥ ያስፈልጋል። አንዳንድ ጊዜ እመቤቴ፣ እመቤታችን ሲባልም የሚበሳጩ ሰዎች አሉ። ምንድን ነው የሚያበሳጨው? እስኪ ንገሩኝ። እውነት እናውራ ከተባለ ምንድን ነው የሚያበሳጨው? እመቤታችን ስላላት እመቤታችን በመባሏ ምንድን ነው የሚያበሳጨ? ብዙ እመቤት የሚባሉ አሉ አይደል እንዴ? ዓለማችን በራሷ መዝገብ ቦታ የሰጠቻቸው ታላላቅ ሴቶች ነበሩ። እነርሱን እንኳን እመቤት እያለች እስካሁን ድረስ እንደምጠራቸው እናውቃለን። ለምሳሌ የእንግሊዟ ልዕልት ዲያና፣ የግብጿ ክሊዮፓትራ፣ እነ ማዘር ትሬዛ ደግሞም ሌላ ሌላ ወዘተረፈ እነዚህን ሁሉ እመቤት እመቤት እያለች ቅጽል ስም እየሰጠች ትጠራቸዋለች ደው ጋርዶብን እንጂ ደግሞ እንደሌላ ሌላ እንደ ታላቅ ነውር ልባችን ስለሚፈራ ስለሚደነግጥ እንጂ እኛም አገር አለ አይደል እንዴ በቅርቡ ቀዳማዊት እመቤት የተባሉ አሉ አይደል እንዴ እውነት እኮ ነው እመቤት እመቤት የሚባሉ ስንት እመቤት የሚል ስም የተሰጣቸው ሰዎች አሉ ወደ ቤተ መንግሥትም ጠጋካል ቀዳማዊት መቤት እግዚአብሔር ልጆች ስም ነው ይሄ። ለአንዲት ጠንካራ ሴት ቤቷን በኃላፊነት ለቻለች ሴት፣ መንፈሰ ጠንካራ ሴት የሚሰጥ ቅጽል ስም ነው መቤት። ይሄ ደንቃል። መጽሐፍ ቅዱስን ገልጣችሁ አንብቡ። ወንጌላዊ ዮሐንስ በሁለተኛ ዮሐንስ ምዕራፍ አንድ ቁጥር አምስት ላይ አንድ የሚገርም ቃል ተናግሯል። ቃሉ ምን እንደሚል ታውቃላችሁ? እመቤቴ ሆይ እርስ በእርሳችን እንዋደድ ዘንድ እለምንሻለሁ አለ። ይህንን ቃል ለማን እንደተናገረ ታውቃላችሁ? ሮምና ለተባለች ለአንዲት ሴት ከኤጂያን ደሴቶች መካከል በአንዱ የነገሥታትን ልጆች በሞግዚትነት ታሳድግ ለነበረች ሴት በአንድ ወቅት ቅዱስ ዮሐንስ ከደቀ መዝሙሩ ከአብሮ ኮሮስ ጋር ወደዚህ ደሴት ሄዶ ነበረ። እሷ የምታመልከው ጣዖት ነው። ብዙ ልጆች ደግሞ በሞግዚትነት ታሳድጋለች። በጀልባ ተጉዘው ወደ ደሴቱ ከገቡ በኋላ በብዙ ተአምራት ኢየሱስ ክርስቶስ የዓለም ንጉሥ ጌታ መሆኑን በደሙ ፈሳሽነት የዓለምን ኀጢአት ሁሉ የሚያስወግድ ብቸኛ ንጉሥ መሆኑን ሰብኳት። እሷም ልቧ በዚህ እውነት ተነካ። በአንድ ልጁ አምና ተጠመቀች፣ ክርስቲያን ሆነች፣ ጣዖታትን ሁሉ ተወች። አበረቷት። ከዚህ በኋላ ተለዩአት። ከብዙ ዓመታት በኋላ ያቺ ሴት እንዴት ናት? ኑሮዋስ ምን ይመስላል? የሚለውን ነገር ለማወቅ ፈልገው ቅዱስ ዮሐንስ ደብዳቤ ጻፈላት። ምን ሲል፣ እመቤቴ ሆይ እርስ በእርሳችን እንዋደድ ዘንድ እለምንሻለሁ አላት። ይቺን ሴት እመቤቴ ካለ ቅዱስ ዮሐንስ ከእግረ መስቀሉ ስር በአደራ የተረከባትን የጌታን እናት ምን ብሎ ይጠራት ይሆን መንፈስ ቅዱስ በልባችን ይመስክርልን እውነቱን እመቤት ይሆ ያላት እግዚአብሔር ልጆች እሷ ከፍጡራን በላይ ከፈጣሪ በታች በስልጣን እንዲህ ናት የአንዱ ክብር ከአንዱ ክብር ይበልጣል በእውነት ይበልጣል መጽሐፍ ቅዱስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ ደግሞ መንፈሳዊ አካል አለ ምድራዊም አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይበልጣል ይላል። የድንግል ማርያም ክብር ከሌላው ክብር ይበልጥ ደረጃ ነው። የአሁኖቹ ትንሽ የገባቸው ናቸው እንጂ የቀደሙትማ የድሮዎቹ ድርቅ ያለ ክርክር ያነሳሉ። ኦርቶዶክሳውያኑን የተቃወሙ መስሏቸው ላሸንፈ አሸንፈኝ የሚል ክርክር ውስጥ ይገቡና ድንግል ማርያም ከኔ እኩል ናት ይላሉ። እግዚአብሔር ይቅር ይበላቸው። እኛ ላይ እኮ እግዚአብሔር ቢያድር በመንፈስ ነው። ድንግል ማርያም ላይ ግን በመንፈስም በአካልም ነው ያደረው። እንዴት ነው እኩል የምንሆነው? ልዩነት አለ እኮ ሰፊ ልዩነት፣ የሰማይና የምድር ያህል። እንዴት አንደበታችን ደፈረ እንዴት ልባችንም ይሄንን ቃል ነገረን? ከባድ እኮ። ኢየሱስ ጌታዬ ያለ ወዳጄ አምላኬ ያለ እንዴት ራሱን ካንዲት ሰማያዊት እመቤት ጋር ካንዲት ከከበረች እመቤት ጋር ያነጻጸራል? እግዚአብሔር እውነቱን ይግለጽልን። እግዚአብሔር ልጆች ልዩነትማ አለ። አንድ የቤተ ክርስቲያን መጽሐፍ ላይ ሳነብ ምን እንዳየው ታውቃላችሁ? ድንግል ማርያም ኢየሱስ ክርስቶስን በሆዷ ጸንሳ ሳለ ዘንበል ስትል ልጇ ኢየሱስ ክርስቶስ በመላእክት ሲመሰገን ሆዷ ውስጥ ትሰማ ነበር ይላል። አይመስልም ማለት መላእክት ያመሰገኑት ነበር ይላል። ስለዚህ ወደ ሆዷ ዘንበል ብላ ምስጋና ከሆዷ ትሰማለች። እግዚአብሔር እኮ የሚደንቅ ነገር ነው ያደረገው። ዳዊት ለዛ ነው እግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል ያለ። ዘንበል ብላ ያን ምስጋና ትሰማለች። ግሩም ግሩም ግሩም ልዩ እኮ ነው ይሄ። እስኪ ራሱን ደግሞ ከዚህ ችመቤት ጋር ማስተካከል የሚፈልግ ሰው አለሁ ይበለኝ። እስኪ እኛ እኩል ነን። እስኪ ወደ ሆዳችን ዘንበልን በል ምንድነው ነው የምንሰማ ሆዳችን ውስጥ? በተለይ ሰላጣና ቲማቲም በልተን ያደርን የዋልን ቀን ምንድ ነው የምንሰማው? ሆዳችን እንደ ደመሚት ሲጮህ አይደል እንደሚያመሸው እሷ ግን ወደ ሆዷ ዘንብል ብላ ምስጋና ትሰማ ነበር ይላል አረ ልዩነት አለ ሰፊ ልዩነት እኔ አንድ እውነት ልንገራችሁ አሁን ስለ ድንግል ማርያም ክብር ስናገር አንዳንድ ሰዎች ይሄ ልጅ ምነካው ለምን ኢየሱስን አይሰብከንም ለምን ስለ ሕይወት አያወራንም ወዳጅ የእግዚአብሔርን ሐሳብ ነው ማገለግለዋልኩ በዚህም ርዕስ የምሰብከው ስለ ፍራቻ እንዳይመስል ሰዎች ይሄ ልጅ ኦርቶዶክሳዊ ነው እንዲሉ በጋሻው ክርስቲያን ነው እንዲሉ አይደለም። እንዲህ ካለው ፍርሃት ነፃ ነኝ። ክብሬ ግባው አምላኬ በፍጹም በፍጹም ነፍሴ ስለሚነግረኝ ስለሚጠቁመኝ ነው። አንዳንዱ ሲጨናነቁ ቀኑን ሙሉ ትውልድ ሁሉ ብፅዕት ይሉኛል እያሉ ይውላሉ። እንዲህ ካለው ፍርሃት ነፃ ነኝ። ጌታዬ በል ሲለኝ አምላኬ ሲያዘኝ ትእዛዙን ለማስተናገድ የተለየው ነኝ። ሁላችሁ ታውቃላችሁ፣ የእግዚአብሔርን ቃል በቅንነት በእውነት እንገልጣለህ። ዛሬ ግን አዘዘኝ፣ ስለ እናቱ ክብር እንዳወራ አዘዘኝ። አሁን ለማሸጋሸግ እንዳይመስላችሁ ወንጌል የምንሰብከው እዚያ ወደዚህ እንዲመጡ፣ እዚያ ያሉት ደግሞ ወደዚያ እንዲሄዱ አይደለም። ወዳጄ ሃይማኖት አትለውጥ፣ ራስህን ለውጥ። ቦታ አትቀይር፣ ማንነትህን ቀይር። እስከ መቼ ተላልፈ ትሰጣለህ? እስከ መቼ ያለ ምክንያት እንዳይመስላችሁ መስላችሁ እንዲህ የምለው፣ አሁንም ያልዳነ ትውልድ አለ። አሁንም ያላመነ አለ። አሁንም ያልገባው ህዝብ አለ። የሚጠራጠር ወገን አለ። ክብር ለሚገባው ግን ክብር እንድንሰጥ ያስፈልጋል። በሉቃስ ወንጌል ብራፍ 8 ቁጥር 43 ላይ አንድ የሚገርም ታሪክ ተጽፏል። ጌታ ኢየሱስ ክርስቶስ በመንገድ ያልፈ ነበር ይላል። ክብር ይግባው። ሲያልፍ እየነካ ነው የሚያልፈው። እየሰራ፣ እያቆመ፣ እየገነባ፣ እየባረከ፣ እየለወጠ፣ እየቀየረ የፈወሰ ነው የሚያልፈው። ዝም ብሎ አያልፍም። ኛ ነው ሲያልፍ ሥራ ሁለት ዓመት ሙሉ ደም የሚፈሳ ሴት ነበረች ይላል። ብዙ ጊዜ እንሰብካታለን። እችን ሴት ላሳጥረውና፣ ሄዳ የጌታን ጨርቅ ነካች ይላል። በጨርቋ አምና፣ ጨርቁን በነካ ድናለሁ ብላ የተባረከች ሴት የጌታን ጨርቅ ብትነካ ደሟ ቆመላት፣ ቀጥ አለ። ጌታም ምናላት እምነትሽ አድኖሻል፣ በሰላም ሂጂ። የዚችን ሴት ያህል እምነት አተናለኛ እሷ በእናቷ አይደለም በአባቱም አይደለም በእሱ ጨርቅ አመነች፣ እንደ እምነቷ ሆነላት። ከጌታ ጨርቅ ይልቅ የድንግል ማርያም ክብር አይበልጥም ትላላችሁ? ማመናችን መጠለላችን፣ አማልጅን ማለታችን ምንድን ነው ነውሩ? እስኪ ከመጽሐፍ ቅዱስ ወጡ የሚያሰኝን ምኑ ላይ ነው? በየአዳራሹ በየሰው ቤት ስለ ገሌ እንጸልያለን እያሉ የሚሰበሰቡ ሰዎች አሉ። እውነት ነው። ጌታ ይሰማል። አንዱ ስለ አንዱ ይጸልያል። እኛ ኃጢአተኞች በደለኞች ነን ብለን ያመን ደካሞች ይህን ለወንድማችን ማድረግ ቻል፣ እግዚአብሔርም ሰማል? እንግል ማርያምን አይሰማም ከዚህ ህብረት ውጭ ናት። ሆይ የመማፀኛ ከተማ ሁሉም፣ በተለይ ኢትዮጵያ ውስጥ ያሉት መስከረም ሃያ አንድ ቀን ወደ ተራራው ይወጣሉ። ወደ ተራራው ዘጸ 33 ቁጥር 7 ላይ እግዚአብሔርን የሚፈልግ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር የሚል ቃል አለ። ከሰፈር ይወጣል። ኃጢአትን፣ በደልን፣ ሁከትን፣ ርኩሰትን ትቶ ይሄ ህዝብ ይወጣል። ለአምልኮ ነው ተራራው ላይ ጌታ መስቀል ወዳለበት በዛ ልዩ የሆነ አምልኮ፣ ምልጃ፣ ጸሎት ስለ ሀገር፣ ስለ ከተማ፣ ስለ ቤተሰብ፣ ስለ ወዳጅ ይጸለያ። የመማፀኛ ከተማ በደለኛም ነኝ ብሎ የሚያስብ ኃጢአተኛም ነኝ ብሎ የሚያስብ በሐዲስ ኪዳን ያለ አማኝ ጌታውን ይናፍቃል። ራሱን ለጸሎት ይለያል። የመማፀኛ ከተማ ሴት ወንዱ የሚወድቅበት ልዩ የተባረከ ስፍራ ወደዚህ ስፍራ ይሄዳል። በዚያም ከአምላኩ ጋር ይገናኛል። የመማፀኛ ከተማ ግሼ ተራራው እመቤታችን ለእኔ የመማፀኛ ከተማዬ ናት። ተደርጎልኛ ይቻለሁ ልቤ አረጋግጧል። አሁን በመጽሐፍ ቅዱስ ምዕራፍና ቁጥር አልፋጭም ከማየው እግዚአብሔር በሕይወቴ የፈጸመው እሱ የሚያሳረፍ ነው። እግዚአብሔር ልጆች፣ መንፈስ ቅዱስ በዚህ ርዕስ እንዳገለግል ብቻ አዘዘኝ። ስለዚህ ሁላችንም የመማጸኛ ከተማ እንድንላት ያስፈልጋል። የመማጸኛ ከተማ አንድ የመጨረሻ እግዚአብሔርን ቃል ላንብብላችሁና ጊዜም ስለሌለ ሰዓትም ስለሌለ ትምህርቴን ላጠቃልል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች ኢየሱስም ደቀ መዛሙርቱም ወደ ሰርጉ ታደሙ የሚገርሙ ሙሽራ ነው ሁሉንም ነው የጠራው ኢየሱስንም ደቀ መዛሙርቱንም ድንግል ማርያምን እየለያያት ተጥራ ወዳጄ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ኢየሱስም አንቺ ሴት ከአንቺ ጋር ምናለኝ ጊዜ ገና አልደረሰም አላት እርሱ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይንም ሶስትን ሥራ ይዞ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞላቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ውሃውን የቀዱት አገልጋዮች ግን ያውቁ ነበር አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን ከወዴት አቆይታሃል አለው ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ክብሩንም ገለጠ ደቀ መዛሙርቱን በእርሱ አመኑ ይላል ስለ ቃሉ የተመሰገነ ይሁን ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ አስራ አንድ ያለውን ቃል ነው ያነበብኩላችሁ። እዚህ ጋር ምንድን ነው የምታገኙት ቁም ነገር? አንቺ ሴት ከአንቺ ጋር ምን አለኝ። አቃሏታል አትበል ወዳጄ። እናቱን የሚያቀል ጌታ የለህም አንተ። እኔም እናቱን የማያከብር አምላክ የለኝም። አልተግባባንም። እኛ ነን ያልተግባባ ነው። ይሄ ቃል ለዕብራውያን የክብር ቃል ነው። አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ ያለውን ቃል ብቻ እዩት። ጊዜ ስለሌለን ኤልያስን የሰራብተው መበለት ካንተ ጋር ምናለኝ? ልጄን ትገድል ዘንድ አጢያቴንም ታሳስብ ዘንድ ወደ እኔ መጥተሃል አለችው። ምን ጸባለኝ? ምን ክርክራለኝ ማለት እኮ ነው። አንቺ ሴት ካንቺ ጋር ምናለኝ ስላላት ሌላ እንዳይመስላችሁ እኛ ነን ያልገባን። ይሄ የአማርኛ ጉዳይ ነው። ትምህርት ቤት ገብቶ መማር ነው። ልጅና እናት እኮ ተግባብተው ውሃውን ወደ ወይን ጠጅ ለውጠውታል። እኛ እስከ ዛሬ ድረስ አልተግባባንም። እንዲገባን እግዚአብሔር ቀድሞ ወደ ልባችን ይግባባካቸው። በምድርና በሰማይ ታላቅ እመቤት ናት፣ የተባረከች ናት፣ ከሴቶች መካከል የተለየች ናት። ጭንቅ ያለብን ስቃ ያለብን ሸሽተን እናምልጥ፣ ወደዚህ ከተማ የመማፀኛ ከተማችን ናት። ከዛ በተረፈ በቃል እንደ በሽተኛ መዋጋት አያስፈልግም። ልጇን እናመልካለን፣ ድንግል ማርያምን እናከብራለን። የእግዚአብሔር ቸርነት የእመቤታችን አማላጅነት የአባቶቻችን ጸጋና በረከት ከሁላችን ጋር ይሆን። የሁላችንንም መጨረሻ ጌታ አምላካችን እግዚአብሔር ያሳምርልን። እግዚአብሔር ይባርካችሁ። የመማፀኛ ከተማ ነሽ ከዳኞ ማርያም ላለ ወገን በማታ ነፍሴ ተጨንቃ መላሽታ።